የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ የካቲት 17 2012 ዓ.ም ምሽት ከያዝናቸው ናቸው መሰናዶች አንዱን መርጠን እናስተዋውቃችሁ አንድ ሺ ሰባት መቶ ሀምሳ ዶላር ካልከፈላችሁ ወስዳችሁም አሉን። በተለይ እኔ እንደውም እርጉዝ ነኝ፣ በበሽታ ምክንያት ትንሽ ይከብዳል። ቢዝነስ ብትሰራበት በሽታው ትንሽ ይከብዳላል። አሊያ ደግሞ ዘግቶ አትሂዱ ቢለንም በቃኛም ተስፋ ቆርጠን መቀመጥ እንችላለን። በቱርክ የሚገኙ ኢትዮጵያውያን ወደ ሀገራቸው ለመመለስ በሚያደርጉት ጥረት ከአቅም በላይ የሆነ ክፍያ በመጠየቃቸው ጉዟቸው እየተስተጓጎለ መሆኑን ገለጹ። አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ የያዝናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ፣ በማቀናበር ደግሞ ኤልያስ አስማረ አብሮናል። አሁን ለምሽቱ ከያዝናቸው ዜናዎች መካከል ሀብታሙ ስዩም የተወሰኑትን መርጦ ያሰማችኋል። በአብይ አህመድና ጃክማ ኢኒሽቲቭ አማካኝነት የተገኙና ትናንት ተጠቃለው የገቡ የኮሮና ቫይረስ መከላከያና መመርመሪያ መሳሪያዎች እስካሁን ለአራት የአፍሪካ ሀገራት መዳረሳቸው ተገልጸዋል። 1.1 ሚሊየን የኮሮና ቫይረስ መመርመሪያ መሳሪያዎች፣ 60 ሚሊየን ያፍና የአፍንጫ መሸፈኛዎችን ያካተተ ነው ድጋፉ። የብሔራዊ አስተባባሪ ኮሚቴ ኃላፊ የሆኑት ዶክተር ሹመቴ ግዛው በድጋፉ የተካተቱ ቁሳቁሶች የተመረጡበትን አግባብ ያስረዳሉ። እቃዎቹ ምን አይነት እቃዎች ይሆኑ፣ በምን አይነት ብዛት ይሆኑ፣ በመጀመሪያ ዙር ምን አይነት እቃ ለአፍሪካ ሀገሮች ለምን አይነት እቃዎቹ ምን አይነት አፍሪካ እቃዎች ለአፍሪካ ሀገሮች ቢደርሱ ምን አይነት ጥቅም ያመጣሉ፣ እንዴት መከላከል እንችላለን የሚለው ከተሞክሮ ነው። ምናልባት ቻይና ያለፈችበት መንገድ አለ። ቻይና ያንን መንገድ አልፋ ተቆጣጥራ፣ ኦልሬዲ አሁን ለሌሎች አገሮች እርዳታ የሰጠችበት ያለችበት ደረጃ ነው ያለው ና እነዛን ተሞክሮዎች በመውሰድ የአፍሪካ ነባራዊ ሁኔታ ደግሞ በማየት ና በማጥናት ታሳቢ ተደርጎ ነው እቃዎቹ በዚህ ልክ ይምጡ ና በመጀመሪያ ዙር የሚገቡት እቃዎች እነዚህ አይነት እቃዎች ይምጡ፣ ከዛ በኋላ ደግሞ እንደየሀገራቱ ነባራዊ ሁኔታ እንደየሀገራቱ ጉዳት እየታየ ቀጣይ እቃዎች ከኋላ ይመጣል። የትግራይ ክልል መንግስት በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል የአስቸኳይ ጊዜ አዋጅ አስተላለፈ። የክልሉ መንግስት ካቢኔ ትናንት ማታ ባካሄደው ስብሰባ ለሁለት ሳምንታት የሚቆይ አስቸኳይ ጊዜ አዋጅ ማወጁን ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ተናግረዋል። በአዋጁ መሠረት በትግራይ ከገጠር ወደ ከተማ፣ ከከተማ ወደ ገጠር፣ እንዲሁም ከከተማ ወደ ከተማ፣ ከገጠር ወደ ገጠር የሚደረጉ ሁሉም ጉዞዎች ተከልክለዋል። በተያያዘ ዜና የኮሮና ቫይረስ ወረርሽኝን ለመከላከል የኦሮሚያ ብሔራዊ ክልላዊ መንግስት በወሰደው እርምጃ ከመንግስት ሠራተኞች ግማሽ የሚሆኑት ቤታቸው እንዲውሉ ተወስኗል። የመንግሥት ሥራ ሳይበደል እረፍት እንዲወጡ የሚፈቀድላቸው እንዳለውም ተገልጸዋል። ሙልጌታ ጽባና ፀሐይ ዳምጠው ናቸው ዘገባዎቹን ያደረሱን። ኢትዮጵያ ጠቅላይ አቃቤ ሕግ በዛሬው ዕለት በፌስቡክ ገጹ እንዳሰፈረው የኮሮና ቫይረስ ርጭትን ለመከላከል እንዲቻል መጋቢት 16 ቀን 2012 ዓ ም ክሳቸው እንዲቋረጥ ከተደረጉ እስረኞች በተጨማሪ የ39 ተከሳሾች ክስ እንዲቋረጥ መደረጉን አስታውቀዋል። 484 ተከሳሾች በይቅርታና በክስ መቋረጥ ሂደት ክሳቸው እንዲቋረጥ መደረጉ ታውቀዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የኮሮና ቫይረስ ስርጭትን ለመከላከል በመላ ኢትዮጵያ የሚገኙ ዩኒቨርሲቲዎች በሚዘጉበት በዚህ ሰዓት መንግስት ምዕራብ ኦሮሚያ ከሚገኘው ደምቢዶሎ ዩኒቨርሲቲ ሲወጡ በህዳር ወር የታገቱ አስራ ሰባት የዩኒቨርሲቲ ተማሪዎችን ለማስለቀቅ የወሰደውን እርምጃ ግልጽ እንዲያደርግ ጠይቋል። ድርጅቱ ትናንት በወጣው መግለጫ የታገቱ ተማሪ ቤተሰቦችን ማነጋገሩን ገልጾ ስለ ልጆቻቸው ምንም አይነት መረጃ ስለሌላቸው በሐዘንና በተስፋ መቁረጥ ውስጥ ናቸው ብሏል። ድርጅቱ የኢትዮጵያ መንግስት የዩኒቨርሲቲ ተማሪዎችን ከኮሮና ቫይረስ ለመከላከል ዩኒቨርሲቲዎችን ለመዝጋት የወሰደውን እርምጃ አድንቆ ልክ ለሌሎች ተማሪዎች እንደተደረገው ሁሉ የዩኒቨርሲቲ ተማሪዎችን ሕይወት ለማዳንና ከቤተሰቦቻቸው እንዲቀላቀሉ ለማድረግ ተመሳሳይ እርምጃ መወሰድ አለበት ብሏል። አምነስቲ በመግለጫው አያይዘው የኢትዮጵያ በምክትል ጠቅላይ ሚኒስትሩ አማካኝነት በጥር ወር ጉዳዩን የሚከታተል ቡድን ማቋቋሟን ብታሳውቅም እስካሁኑ ምንም አይነት መረጃ ለቤተሰቦች ሳይደርስ ወራት መቆጠሩን ገልጿል። አምነስቲ በምዕራብ ኦሮሚያ የስልክና ኢንተርኔት መዘጋት ዜጎች መረጃ የማግኘት መብታቸውን የጣሰ መሆኑን በመግለጫው ላይ አንስቶ የኢንተርኔቱ መከፈት ወላጆች ስለ ልጆቻቸው መረጃን ለማግኘት ያስችላቸዋል። በተጨማሪም ዜጎች ስለ ኮሮና ቫይረስ ቅድመ ጥንቃቄ ምልክቶች እንዲያገኙም ያደርጋል ብሏል። አድማጮች የታገቱ ተማሪዎችን በተመለከተ መንግስት አጣሪ ግብረ ኃይል ማቋቋሙን ከገለጸ በኋላ መረጃን ለማግኘት ያደረግነው ጥረት እንዳልተሳካ መዘግባችን አይዘነጋም። ኤርትራ በኮሮና ቫይረስ የተያዙ ሰዎች አራት መድረሳቸውን ገልጻለች። ባለፈው መጋቢት 14 በኮሮና ቫይረስ የተያዙ ሶስት ሰዎች ማግኘቱን የኤርትራ ጤና ሚኒስቴር አስታውቋል። ይህን ተከትለው ሁሉም አይነት የአየር በረራዎች ለሁለት ሳምንት እንደተቋረጡ የኤርትራ ጤና ሚኒስቴር አስታውቋል። በኤርትራ የሚገኘው የአሜሪካ ኤምባሲ ሰራተኞቹ ራሳቸውን ከኮሮና ቫይረስ እንዲጠብቁ መክረዋል። የዩናይትድ ስቴትስ ብሔራዊ የአለርጂና ተላላፊ በሽታዎች ኢንስቲትዩት ኃላፊ ዶክተር አንቶኒ ፋውቺ ኮሮና ቫይረስ ዑደታዊ ሊሆን ይችላል ብለዋል። የተላላፊ በሽታዎች ቀዳሚ ልቅ የሚሰኙት ዶክተር ፋውቺ ትክክለኛ ጥንቃቄዎች የማይደረጉ ከሆነ የኮሮና ቫይረስ በጠነከረ መንገድ ሊመለስ እንደሚችል አስጠንቅቀዋል። ቫይረሱ ክረምት እየገባባቸው ባሉት በደቡብ አፍሪቃ እና በሌሎች የደቡብ ንፍቀ ክበብ ሀገራት እየታየ መሆኑን ጠቅሰው ይህም ቫይረሱ ዑደታዊ ወይንም ደጋግሞ ሊከሰት እንደሚችል ማሳያ ስለሆነ ሀገራት በሚቀጥለው ዓመት ሊፈጠር ለሚችለው ሁለተኛ ወረርሽኝ መዘጋጀት አለባቸው ብለዋል። ሲሆን ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ ጉዟችን ይቀጥላል ሲሆን ግርማ እያስተናገድኳችሁ ቆያለሁ። አሁን የዕለቱን ቀዳሚው ርዕሳችንን እናስደምጣችሁ። ወደ ሀገራችን ለመመለስ የምናደርገው ጥረት ከአቅም በላይ የሆነ ክፍያ በመጠየቃችን እየተስተጓጎለ ነው ሲሉ በቱርክ የሚገኙ ኢትዮጵያውያን ቅሬታ ቀረቡ። ቅሬታ አቅራቢዎቹ ኢትዮጵያ ወደ ግዛቷ የሚገቡ መንገደኞች ለ14 ቀን ተለይተው እንዲቀመጡ ያስተላለፈችውን ደንብ እንደሚደግፉት ገልጸው፣ ሆኖም ከትኬት ዋጋ በተጨማሪ ለሆቴል ክፈሉ እየተባልን ያለነው ገንዘብ ሁኔታዎችን ያላገናዘበ ነው ብለዋል። ሀብታሙ ስዩም ስርስር አለው። ሰኞ ዕለት ከቱርክ ኢስታንቡል ወደ አዲስ አበባ ኢትዮጵያ ለመምጣት ትኬት ከቆረጡት መንገደኞች አንዷ መሆኗን የነገረችን ኢትዮጵያዊ አውሮፕላን ማረፊያ በደረሰች ጊዜ ግን ያልጠበቀችው ክስተት እንደገጠማት ትናገራለች። ቱርካውያን አስተናባሪዎች ወደ ኢትዮጵያ ለመብረር መፈጸም ያለበትን ግዴታ እንደነገሯትም ታወሳለች። እዛ ከደረስን በኋላ አንድ ሺ ሰባት መቶ ሀምሳ ዶላር ካልከፈላችሁ ወስዳችሁም አሉን። በተለይ እኔ እንደውም እርጉዝ ነኝ

ስንለው እነሱ ደውሉ ስንላቸው አይደውሉም። በኋላ ላይ ፒሎቱ ደወለና እናናገራቸው እናገራቸው ኢትዮጵያ ድረስ በጣም አያዝናለው። እናንተን ጥለናችሁ ነው የምንሄደው። እዛ ከደረስን በኋላ ጥለናችሁ እንደሄድን እናሳውቅላችኋለን። ጠዋት የሚበር በረራ አለ፣ ምናልባት አዲስ ነገር ካለ በጠዋቱ እንድትበሩ እዚሁ ይጠብቁ አሉ። ጉዞኝ እዛ ሲሚንቶ ላይ አደርኩኝ። ቅሬታ አቅራቢያችን እንደነገረችን ወደ አርባ ኢትዮጵያን በዚህ ሁኔታ የሰኞ ዕለት በረራቸው ተሰርዘዋል። ለንግድ ከኢትዮጵያ ወደ ቱርክ የሚመላለሰው አብራር መሐመድ አንዱ ነው። በወቅቱ ለተፈጠረው ክስተት እልባት ለማግኘት የተደረጉ ጥረቶችን ያስታውሳል። ከብዙ ጭቅጭቅ በኋላ የስምንት ምናምኑን ሰዎችን ቲኬት ቁጥራችንንና እንትናችንን ተቀብለው በቃ እኛ እንደውላቸዋለን ሄዱ አይነት ነገር የቲኬት ኦፊሰሯን ስልክ ስጡን ብለን በመከራ የኦፊሰሯ የሀበሻ አገኘ ነው። ለሀበሻዋ ስንደውላ እኛ ይሄ የገቨርንመንት ጉዳይ ነው በዚህ ጉዳይ እኛ ምንም አድርጎ የተባለ ነው የምናደርግ ግን በትኬቱ ዙሪያ ላይ ግን እንደዚህ ለማስረዘም ወይም እንደዚህ ከፈለጋችሁ ግን በትኬቱ ዙሪያ ምንም አይነት ጭማሪ ሳይኖር እንድትሄዱ አደርግላችኋለሁ። ያለ ፔናሊቲ እንድትሄዱ ለማድረግ በኤላይንስ ጉዳይ እኔ ልተባበራችሁ ይችላለሁ። ከዛ ውጭ ግን በገቨርንመንቱ በሰጠን ውሳኔ ላይ ግን እኛ ምንም ስልጣን የለም፣ ምን ማድረግ አንችልም ማለት ነ ኤምባሲ ደሆነ ኤምባሲዎች ደግሞ አዲስ አበባ ላይ በስልክ ነው ቢሮ ስለማይሰሩ በስልክ ነው። በጣም ተባበሩ። እነዚህ ያሉት ኤምባሲዎችን ተሯሩጠው መጨረሻ ላይ በቃ እንድትሄዱ ሀገራችሁን ከዚህ ሳትከፍሉ ብሩን እዛ ሄዳችሁ እንድትከፍሉ ፈርማችሁ እንድትሄዱ የሚል ነው። አየር መንገዱ ማንኛውም ወደ ኢትዮጵያ የሚያመራ ተሳፋሪ እንዲፈርም ያቀረበውን ቅጽ ለማየት ችለናል። ቅጹ ተሳፋሪዎች ለ14 ቀናት በለይቶ ማቆያ እንደሚያሳልፉ ቀድሞ ቁና እንዲኖራቸው ለሆቴልና ድንገተኛ ወጪዎችም ጭምር የሚሆን 1750 ዶላር የመክፈል አቅም እንዳላቸው እንዲያረጋግጡ ይጠይቃል። ስሟ እንዳይገለጽ የጠየቀችን ቅሬታ አቅራቢ የተጠየቀው ገንዘብ ምክንያታዊነት የጎደለው እንደሆነ ትሟገታለች። እኛም ከቤተሰቦቻችን ከመቀላቀል አንፈልግም። ይሄ መንግስት ያወጣውን ነገር በትክክል እቀበለዋለሁ እኔ አልደግፍም። ወደ ቤት ይልቃቁኝ አለልም ግን አቅማችን በሆነ ዲፖርት ተደርጌ ነው የሚሄደው ከዚህ አስብ ግን ያን ያክል ብር ኬት አመጣለሁ። አብራር መሐመድ በበኩሉ ተሳፋሪዎች እንዲመርጡ የቀረበላቸው የአራት ውድ ሆቴሎች ዝርዝር መሆኑን ጠቅሶ የተሻለ ይሆን ነበር ያለውን አማራጭ ያቀርባል። ኳራንቲን መግባቱ አስራ አራት ቀን መግባቱ ለሀገርም ለቤተሰብም ለራስም ጥቅም ነው። በምንም እንትን ግን ተመጣጣኝ የሆነ ሁሉንም የሚያሳትፍ ለቪአይፒ ፐርሶኖች ችግር የለውም። አንድ ሰባት መቶ ሀምሳ ዶላር ብትይዝላቸው ሆቴል፣ ለእኛ ደግሞ መካከለኛ ገቢ ላላቸው ምዛ ዝቅተኛ ለሆን ደሞ በአቅማችን ኖርማል የሆነ ተመጣጣኝ ጥያቄ ቢጠየቅ ለትርፍ ባይሆን፣ ይህን ችግር አስታቀ አንተ ትርፍ ለማትረፍ ማሰብ በበሽታ ምክንያት ትንሽ ይከብዳል። ቢዝነስ ልትሰራበት በሽታ ትንሽ ይከብዳል። አሊያ ደግሞ ዘግቶም አትሂዱ ቢለንም በቃ እኛም ተስፋ ቆርጠን መቀመጥ እንችላለን። ቅሬታ አቅራቢዎች በቱርክ የኢትዮጵያ ኤምባሲ ሊተባበራቸው መፍቀዱን ያነሳሉ። የኤምባሲው ጥረት ታክሎበት የተሻለ የተባለ አማራጭ የኋላ የኋላ ላይ እንደቀረበም ይናገራሉ። ከሀምሳ ዶላር እስከ ሰባ ዶላር በተመጣጣኝ ዋጋ አራት ሆቴል አዘጋጅተንላቸዋል። አሁን ሀሙስ ነው እና እዚህ ትፈርማላት እኔ ብር የለኝም እዚህ አልኳት። እርጉዝ ነው የዚህ ሆስፒታል ጨርሼ ነው እንትን ያልኩት ኢትዮጵያ እንኳን እንድንከፍል ቢያንስ ምንድን ነው ስላት ጊዜ እዚህ መታችሁ ትፈርማላችሁ ትፈርሙና ነው እንትን የምትሉት አለች የምትሄዱት አለች። ይሄ ደግሞ የሚጠብቀን አዲስ ፎርም ነው። አላየነውም፣ ልንስማማም ላንስማማም፣ ደግሞ ፈርመን አሁን እኛ አገራችን መግባት ስለፈለግን ምናልባት ሙሉ ለሙሉ ይዘጋዋል፣ ሊዘጋ ይችላል የሚልን ፍርሃት ስላለ እና ያው ቤተሰብ ምናምን አለ ገባ ለስራ ነው የመጣና የግድ ቆርጠን ያንን ፈርመንም ዝም ብለን ለመሄድ በቃ እናስባለን። ያሉትን ቢሉ ማለት ነው። ሌላ አማራጭ አያቀርቡልን። ለማራት ሆቴል ያቀረቡልን። አሁንም ምናልባት ዛሬ አመሻሽ ወደ ኢትዮጵያ እንበራለን የሚል ተስፋ ተሳፋሪዎች ሰንቀዋል። ቀጣዩ ስጋታቸው ደግሞ ኢትዮጵያ ስንደርስ ምን ይገጥመን ይሆን የሚል ነው። ከተለያዩ ሀገራት ወደ ኢትዮጵያ ያቀኑ ተሳፋሪዎች እየገጠማቸው ነው ያሉትን እንግልት በማነሳሳት ካሁኑ ጭንቀት እንደገባቸው አልሸሸጉም። ለቀረቡ ቅሬታዎች ከኢትዮጵያ አየር መንገድ ኦፊሳላዊ መልስ ባናገኝም አየር መንገዱ ኢትዮጵያ ከውጭ ሀገራት የሚመጡ መንገደኞችን ለ14 ቀናት ተለይተው እንዲቀመጡ ለማድረግ ያሳለፈችውን ደንብ የሚያስፈጽምበትን አሰራር ለመረዳት ሞክረናል። አየር መንገዱ የመረጣቸው ስካይላይት ሆቴልና ሌሎች ተጨማሪ ሶስት ሆቴሎችን የመጠቀም አቅም ያላቸው መንገደኞች ወደ ሆቴሎቹ የሚያደርስ የመጓጓዣ መላ በመመደብ ጭምር ያስተናግዳል። የመክፈል አቅም የለንም የሚሉ መንገደኞች ደግሞ የአዲስ አበባ ከተማ አስተዳደርና የጤና ሚኒስቴር ወዳሰናዳቸው ቦታዎች እንዲወሰዱ ይደረጋል። በዚህ ጉዳይ ላይ የበለጠ ማብራሪያ ለማግኘት ወደ ጤና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ስልክ ደጋግመን ብንደውልም ሳናገኛቸው ቀርተናል። በቀጣይ ቀናት ምላሻቸውን ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ታኮማ ፓርክ፣ ሜሪላንድ ሀብታሙን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ መሰናዷችንን ነው። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ መንግስት የኮሮና ቫይረስ ስርጭትን ለመመከት በሚወስደው እርምጃ የስደተኞች መብት ለአደጋ እንዳይጋለጥ ተማጸኑ። የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ተግባሩን በጥንቃቄ እያከናወነ እንደሚገኝ አስታውቋል። መለስካቸው ካቸው አምሃ ዝርዝር አለው። የኢትዮጵያ መንግስት ከጥቂት ቀናት በፊት በድንበሮች አካባቢ የሰዎችን ዝውውር የሚከለክል ትእዛዝ ማውጣቱን ተከትሎ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ከፍተኛ ኮሚሽነር የወጣው ትእዛዝ የስደተኞችን መብት እንዳያጣብብ ያላቸውን ስጋት በትናንትና ዕለት ይፋ አደረጉ። ከፍተኛ ኮሚሽነር ፊሊፖ ግራንዴ ይፋ ባደረጉት መግለጫቸው እንደገለጹት በአሁኑ ዓለም አቀፋዊ አስቸጋሪና የቀውስ ወቅት ሀገሮች ዜጎቻቸውን ከኮሮና ቫይረስ ጥቃት ለመታደግ ድንበሮቻቸውን እየዘጉ ናቸው። የኢትዮጵያ መንግሥትም ከጥቂት ቀናት በፊት በሁሉም ድንበሮቹ ላይ ወደ ሀገር ውስጥ ከሚገቡ የንግድ ዕቃዎች በስተቀር የማናቸውንም ሰው እንቅስቃሴ እንዲያስቆም ለሀገሪቱ መከላከያ ኃይል ትእዛዝ ሰጥተዋል ብለዋል። ኮሚሽነሩ አክለውም መንግስት ይህን አስፈላጊ እርምጃ ሲወስድ የስደተኞች መብትና ሊያገኙት የሚገባውን ክብካቤ አደጋ እንዳያገኘውም ተማጽነዋል። በኢትዮጵያ የድርጅቱ ጽሕፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ተጨማሪ ማብራሪያ ሰጥተዋል። የሚደረጉ ነገሮች አልቆመም፣ ጦርነቱም አልቆመም፣ ሰብአዊነት ገበባውም አልቆመም። ስለዚህ ሰዎች መሰገዳቸው ማቆሙ ድረስ ድንበር ላይ ደርሰው እንደገና ወደ ፈሩት ነገር፣ ወደ ወዳልሆነው ነገር እንዳይመለሱ ጥንቃቄ ቢደረግ የሚል ማሳሰቢያ ነው ለመንግስት የተላለፈው። ስለዚህ የጤና ሰብሳቢነት እንዳለ ይታወቃል። ስለዚህ ድንበር አካባቢም የዩኤንኤችሲአር በተቻለው መጠን የሚያደርገውን ድጋፍ ለማድረግ ዝግጁ ነው። ድንበር አካባቢ ጠንከር ያለ ቁጥጥር ተደርጎ እስክሪን ተደርገው ልክ ለሌሎች ሰዎች በአየር መንገድ ሲገቡ እንደሚደረገው አስፈላጊውን ነገር ሁሉ ተደርገው፣ ነገር ግን እንዲገቡ ምግባታቸውን እንዲቀጥሉ እንደ ማሳሰብ ነው እንጂ የገቡ አይደለም፣ አስተሳሰብም የለም። በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንስ ና ሞዴርናይዜሽን ዳይሬክቶሬት ዳይሬክተር አቶ በአካል ንጉሴ የኮሚሽነሩን መግለጫ እንደተመለከቱት ለቪኦኤ ገልጸዋል። የመግለጫው ይዘት በአጠቃላይ በተወሰደው እርምጃ አሉታዊ ድምጸት የሌለው መሆኑን አስታውሰው ግን በቅርብ እየተከታተለ መሆኑን እንደሚያብራራም ተናግረዋል። ይሄ የኮሚሽኑ ተግባሩ እንደሆነም አስረድተዋል። የስደተኛና ከስደት ተመላሾች ጉዳይ ኤጀንሲም ተግባሩን በጥንቃቄ እያከናወነ እንደሆነ ገልጸዋል። የኤጀንሲያችን ዋና ትኩረት የሆነው አንደኛ እንግዲህ አንድ ሚሊየን ስደተኛ በሀገራችን ውስጥ አለ። ወደዚህ ስደተኛና ወደ ተቀባይ ማህበረሰቡ ቫይረሱ እንዳይገባ ተገባም እንዳይስፋፋ ጥንቃቄ ማድረግ ነው። አሁን ቅድሚያ የሚሰጠው ስራ ይሄ ነው። በዚህ ላይ ትኩረት አድርገን እየሰራን የስደተኞች አገልግሎትና አሰጣጥ እንዲህ አይነት ጉዳዮችን በተመለከተ በሂደት በተለያየ ጊዜ እንግዲህ የመንግስትን አቅጣጫ የዓለም አቀፉን አጠቃላይ ሁኔታ ከዚህ ከቫይረሱ ስርጭት ጋር በተያያዘ በሂደት የሚወሰኑ ውሳኔዎች የሚፈጸሙ አንዳንድ መመሪያዎች እንግዲህ ሊኖሩ ይችላሉ። ነገር ግን አሁን ባለው ሁኔታ አሁን ባለው ሁኔታ ቅድም እንደገለጽኩለ ኢትዮጵያ ውስጥ ገብተው የተገኙ ስደተኞች ከአስራ አራት ቀን በለይቶ ማቆያዊ ኳራንታይን ቆይተው የስደተ እውቅና ይሰጣቸዋል። ይሄ አሁንም እየተከናወነ ያለ ነው። ወደፊት ከቫይረሱ ስርጭት ጋር ተያይዞ ምን ያጋጥመናል፣ ምን አይነት እርምጃዎች ይወሰዳሉ፣ የሚሆነውን ሁኔታ እያየም ብንነጋገር የተሻለ ይሆና ያስባለሁ። በኢትዮጵያ ከሚገኙ ስደተኞች ጋር አያይዤም ለአቶ በአካል አካል በትግራይ ክልል ሕፃፅ በተባለ መጠለያ ስለሚገኙ ኤርትራውያን ስደተኞች ጉዳይ አንድ ጥያቄ አንስቼላቸዋለሁ። በአንዳንድ ወገኖች አባባል በእጻጽ ስደተኞች መጠለያ ያሉ 18 ሺህ የሚሆኑ ስደተኞች ወደ ሌላ ስፍራ የመዛወር ፍርሃት አድሮባቸዋል ስለሚባለው ዳይሬክተሩ ምላሽ ሰጥተዋል። የኤርትራ ስደተኞቹን በተመለከተ ከስደተኞቹ ባህሪና ፍላጎት አንፃር፣ በጣም ከፍተኛ የሆነ ቁጥር ያለው ስደተኛ የኦሲፒ የአውት ኦፍ ካምፕ ፖሊሲ የምንለው ከካምፕ ውጭ በከተሞች አካባቢ የመኖር ፍላጎታቸው ከፍተኛ ነው። ይሄ በሚሆንበት ጊዜ ብዙ ስደተኛ ከካምፕ ወጥቶ በከተማ አካባቢ በሚኖርበት ጊዜ በየትኛው ሁኔታ ካምፖች የስደተኛው ቁጥር በዚህ አይነት ሁኔታ እየቀመሰ ሲሄድ የማሸጋሸግ የማጠፍ እንዲህ አይነት ነገር ሊያጋጥም ይችላል። ስለ ወደፊቱ ነው ምናገር። እስካሁን በነበረው ትረንድ ለኦሲፒ ተጠቃሚ ናቸው። ከተማ ገብቶ የመኖር እንዲህ አይነት ፈቃድ ይሰጣቸዋል። ፕላስ ለአገልግሎት ማሻሻል ተብሎ ከቦታ ቦታ የሚደረግ ሽፍት ሊኖር ይችላል። ከዛ ባለፈ ግን ስደተኞችን የመመለስ አስገድዶ የመመለስ ኢንቴንሽን ሀገሪቱም የላትም፣ ኤጀንሲያችንም እንደ ኤጀንሲ እንዲህ አይነት ነገሮችን አያከናውንም። አቶ ባካል ንጉሴ በአሁኑ ወቅት በህጻጽ የስደተኞች መጠለያ ወይንም ሰፈር 18 ሺህ ስደተኞች ይኖራሉ የሚለውን አይቀበሉትም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኮሮና ቫይረስ ወረርሽኝን ለመከላከል በመላው ዓለም ተግባራዊ ከተደረገና እየተደረገም እየተመከረም ካለው አንዱ ቁልፍ ጉዳይ አካላዊ መራራቅ ነው። ባለሙያዎች ይህ ሂደት የሰዎችን የአኗኗር ዘይቤ ቀይሯል ይላሉ። አያይዘውም በአንዳንድ ቦታዎች ሰዎች ለፍራቻና ለጭንቀት ተጋልጠዋልም ይላሉ። ወይዘሮ ሳራ ለገሰ የስነ ልቦና ሐኪም የህይወት ክህሎት አሰልጣኝና የአስክ ዛሃራ የተሰኘ የማህበራዊ ሚዲያ መድረክ አዘጋጅ ናት። በዚህ ወቅት ሰዎች ለድብርት፣ ለጭንቀት፣ ለፍርሃትና ለሌሎች አእምሮ ተጋላጭ ቢሆኑም በመንፈሳዊነት በመታገዝ መረጃን ከተገቢው ምንጭ ብቻ ማግኘት ችግሩን መቋቋም ይቻላል ትላለች። ኤደን ገረመው ወይዘሮ ሳራን አነጋግራ ተከታዩን ዘገባ አሰናድታለች። ኮሮና ቫይረስን ለመቆጣጠር በአካል ከመራራቅ ጀምሮ እቤት ውስጥ መዋል ግዴታ እየሆነ መጥቷል። ይህም ታዲያ በተለየ መልኩ የስነ ልቦና ዝግጅት የሚጠይቅ ሲሆን በተለያዩ የዓለም ክፍሎች ያሉ ሰዎች ለጭንቀት፣ ለፍርሃትና ለአይምሮ ጤና እክሎች እየተጋለጡ እንደሚገኝ እየተነገረ ነው። ወይዘሮ ዛሃራ ለገሰ የስነ ልቦና ሐኪምና አማካሪ ናት። በዚህ ወቅት ሰዎች እቤታቸው ሲውሉ ሁለት አይነት ችግሮች ሊያጓጥሟቸው ይችላሉ ትላለች ሁለት አይነት ነገር ነው የሚታየው አንደኛው ራሱ ይሄ ኮሮና ቫይረሱ መምጣቱ ራሱ ትልቅ ጭንቀት ነው ሁላችንም በሁሉም ሀገር ላይ የሚታየው ነገር ነው ሁለተኛ ላይ ደግሞ የሚታየው ምንድን ነው አንደርላይኒንግ ኮዝ የምንለው ነገሮች አሉ ኦልሬዲ በተለያየ ችግር በአእምሮ እና በልቦና ላይ ያሉ ሰዎች ወይ ከትራማ ጋ ይሆናል ከተለያየ ዲፕሬሽን ወይ ኤግዛይቲ እንዲህ አይነት በሽታ ያላቸው ሰዎች አሉ። እንደዚህ የአእምሮ በሽታዎች ላይ የምንላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆኑ እናቶች ላይ ምግብ የምትሰራ እሷናት ቤቱ የምጠርገው እሷናት ልጆቹን የምታስተምረው እሷናት እየደቀማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው። የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቆጭሎ ቲቪን ያያል ማለት ነው። ያለው ጣና ውሳላ የሚል ሌሎች ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል። ከአምቦ ጋር ከተያያዘን ማለት ነው። አሁን ቤት ውስጥ ተቀመጡ ስለተባለ እሱ ራሱ ደግሞ ሌላ ችግር የሚያመጣው ምንድን ነው? የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላሉ። ምክንያቱም ብዙ ጊዜ የተለመደው ሎች ትምህርት ቤት ነው ያሉት። ሰው ደግሞ ትላልቅ ሰው ደግሞ ስራ ሄዶ ነው የሚመጣው። ስለዚህ አሁን አንድ ላይ ያሉት እና ይሄ ነገር ተለመደም ትልቁ ፈተና ነው ይሄ ቤተሰብ። ምክንያቱም አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫና ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት። ወጣ ብለው የተለመደ ነገር ሊያደርጉ ይችላሉ። ነው ወይ እሷ እናቷ ቤት ሄዳለች፣ ወይ ጓደኞች ጋር ትሄዳለች፣ እሱ ጓደኛ ጋር ይሄዳል። የተለያየ ነገሮች ላይ እሱ ስላለ አሁን ትልቁ ፈተና ነው። ዛሀራ በአሁን ሰዓት ሰዎች እራሳቸውን ከፍርሃት ነጻ አድርገው በመፍትሄዎች ላይ በማተኮር መንፈሳዊ በመሆን ባላቸው ነገር እርስ በርስ በመተጋገዝ፣ እንዲሁም ይህ ሁናቴ ጊዜያዊ መሆኑን በመረዳት የስነልቦና ጤንነትን መጠበቅ እንደሚቻል ታስረዳለች። አንድ ሰው ብቻ አይደለም፣ ይሄ ነገር ችግር ያለው ሁሉም ላይ ስለሆነ እኔ መጥፎ ሰው ስለሆንኩኝ፣ እኔ እንዲህ ስለሆንኩኝ፣ እኔ የደረሰብኝ የሚባል ነገር የለም። ምክንያቱም ሁሉም ላይ እየደረሰ ነው። ትልቁ ነገር ምንድነው? ኮንትሮል ማድረግ የምትችሉን ነገር ማሰብ። ያ ማለት ምንድነው? ዛሬ ቀኑ እንደምን ብዬ አድራለሁ ብሎ ማሰብ ነው። ፍርሃት አለ በቃ አሁን ምንድነው? አለ ብሎ ማወቅ። አንዳንዴ ፕሮሰሱን ነው ምንፈራው፣ ሲደርሰን በቃ ሆነ ነው ምንለ። አይደለም ይሄ ነገር ሀገራችን ገብቷል። ኦኬ በቃ እና ምንድነው ማድረግ ያለብኝ ይሄኔ ይሄኔ ነገር ማድረግ አለብኝ ብሎ ከራሱ ጋራ መወያየትና መቀበል። ስለዚህ ቀን እንደዚህ መታተብ አለብኝ ቤቴን እንደዚ ማድረግ አለብኝ ብለሽ ወደ ፕሮግራም መግባት ማድረግ ያለብሽን ነገር ካረክሽን ፍርሃቱ እየለቀቀሽ ነው የሚመጣው። ምክንያቱም እኔ በቻልኩት ነገር እያረጉኖት ያለሽ። አሁን ወደ አምላክ ነገር የሚነገረው ናላደል ይሄ ስፒሪቹዋሊቲ በጣም ኮምፖነንት ስፔሻ ደግሞ ኢትዮጵያ በጣም በሁሉም ሃይማኖት ላይ በጣም የምናተኩርነን በጣም የምናከብርነን። ስለዚህ ይሄ ነገር የሚጠቅም ይመስለኛል። ተመስገን ይሄ ይሄ ነገር አለኝ ባለን ነገር መመስገን። ምክንያቱም ትልቁ ነገር ጭንቅላታችንን አፕሊፍት ማድረግ እንዳለ፣ አንዳንዴ ሰው ካልጋው ራሱ እኮ አይነሳም በጭንቀት ብቻ ማለት። ይሄ ኢሚኒቲ እየተባለ ነው አሁን። ብዙ ጊዜ ካየሽ የኢሚኒቲያችንን መጠንከር አለበት እየተባለ ነው። እሱ ትልቁ የኢሞሽናል አስፔክቱም አለ፣ የአምሮ የልቦናም ጉዳይ ያለው ከአካላዊ ሌላ ማለቴ ነው። አሁን ያለው ሰው በውቀት ይሆናል ወይም በሀብትነት ይሆናል ያለው ነገር ማከፋፈል ዳት የራሱ ደግሞ ይጠቅማል ይመስለኛል። ከዛ በኋላ በተቻለ መጠን ወደ ኖርማል ላይፍ መግባት ያ ማለት ቢዚ መሆን የተለያየ ነገር ቤት ውስጥ ሆኖ መስራት ይሆናል፣ ህጻናቶችን ቢዚ ማረግ ይሆናል አ የተለያየ ንቃቃ እንዲጫወቱ ምን እንዲያደርጉ ማድረግ ወደዛ መግባት ይመስለኛል። እሱ ከአረግሽ ጭንቅላትሽ ቁጭ ስላለ ፍርሃቱም እየለቀቀ ይመጣል። ትንሽ ስፖርት መስራት ጥሩ ነው። ጤናን፣ ሰውነትን ማንቀሳቀስ ጥሩ ነው እና ፕሮግራም ማድረግ ቁጭ ብሎ ይችላሉ ቴሌቪዥን ማየት ወይም መጠጣት ወይም ምናምን ነገር አይጠቅምም። የመንፈሳዊ ጉዳዮች ላይ ሃይማኖት ላይ በተቻለ መጠን መስገድ መጸለይ ይሆናል፣ ከቤተሰብ ጋር ቁጭ ብሎ መወያየት ይሆናል። ይሄ ነገር ሊያጠነክረን ይችላል። የስነ ልቦና ሐኪሙ ዛህራ ሰዎች መፍትሄው ላይ በማተኮር ከተገቢውና ከታማኝ መረጃ ምንጮች ብቻ የሚያገኟቸውን መረጃዎች እንደ ሐኪም ትዕዛዝ ቆጥሮ በመተግበር እንዲሁም ደግሞ በማህበራዊ ሚዲያ ላይ የሚያጠፉትን ጊዜ በመቀነስ ይህን አስቸጋሪ ወቅት ማለፍ እንደሚችሉ ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። የኮሮና ቫይረስን ለመከላከልና ለመቆጣጠር ሙያዊ ግዴታውን ለመወጣት መዘጋጀቱን የአማራ ሐኪሞች ማህበር ገለጸ። የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብ መከላከል ላይ እንዲያተኩር ማህበራቸው በሰጠው መግለጫ ተናግረዋል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዶክተር አብርሃም ከሚያብራሩበት ይጀምራል። መንግስት ለጉዳዩ የሰጠውን ትኩረትና እያደረገ ያለውን ጥረት የሚበረታታ ቢሆንም ቫይረሱ ካለው በከፍተኛ ፍጥነት የመስፋፋት ጸባይ ካለን ዝቅተኛ የሕክምና ባለሙያ ቁጥር፣ ውስን የጤና ተቋማት፣ ዝቅተኛ የግብዓት አቅርቦት አንጻርና ከማህበረሰባችን አኗኗር አንጻር ከቁጥጥር ውጭ ሊሆን ስለሚችል በበላይ አካላት የሚሰጡት መመሪያዎችና መግለጫዎች ልክና ፍጥነት ተግባራዊ መሆናቸውን ማረጋገጥና ከፍተኛ ቁጥጥር እንዲደረግና የተጀመረው ጥረትም ተጠናክሮ እንዲቀጥል እንጠይቃለን። ሁለተኛ በሽታው አዲስ እንደመሆኑ መጠን ከሙከራ ያለፈ የተረጋገጠ መድኃኒት የለውም። ስለዚህ ዋናው መፍትሄ መከላከልና መከላከል ብቻ ነው። ስለዚህ ማህበረሰቡ ከሚለቀቁ አሳሳች መረጃዎች ራሳችን እንድንጠብቅና መረጃዎችን ከታማኝ ምንጫዎች ማለትም ከጤና ጥበቃ ሚኒስቴር፣ ከጤና አጠባበቅ ኢንስቲቱቶች፣ ከጤና ቢሮዎች፣ ከሙያ ማህበራት እና ከባለሙያዎች በመጠቀም የራሳችን ንጽህና በመጠበቅ፣ ባለመሰባሰብ፣ ከሚስሉ ሰዎች ራሳችን በማራቅ፣ እጃችን ሳንታጠባይና ና ፍንጫችን ባለመንካት፣ አስፈላጊና የግድ ካልሆነ በቀር ከቤት ባለመውጣት፣ መረጃዎችን ሌሎች ሰዎች በማካፈል ራሳችን ከበሽታ እንድንከላከል እናሳስባለን። ሶስት የበሽታው ምልክቶች ከተለያዩ በሽታዎች ጋር ተቀራራቢ ስለሆነና በሽታው በትክክል የሚረጋገጠው በምርመራ ብቻ በመሆኑ መንግስት የመመርመሪያ መሳሪያና ኪቶችን በተቻለ መጠን ወደ ክልሎችና ወደ ትልልቅ ሆስፒታሎች ተደራሽ እንዲያደርግና ምልክቶቹ ማለትም ደረቅ ሳል፣ ከፍተኛ የሆነ የሰውነት ሙቀት፣ ትንፋሽ ማጠር ካለ ቶሎ ወደ ጤና ተቋማት ራስን በመለየት ና በመመርመር የራሳችን የሆነ የወገኖቻችን ሕይወት እንድንታደግ እንሳስባለን። አራት የሚዲያ ተቋማትና የማህበራዊ ሚዲያ አንቂዎች ለጉዳዩ የሰጣችሁት ትኩረት ና የማህበረሰቡን ግንዛቤ ለማሳደግ እያረጋጁት ያለውን ጥረት እያደነቅን መልእክቶቻችሁ ልዩ ፍላጎት ያላቸው ማለትም ማየትና መስማት የተሳናቸውን የአእምሮ እድገት ውስንነት ያለባቸውን ያገናዘብ እንዲሆንና የምታስተላልፋቸው መልእክቶች ሰፊ ተደራሽነት ያላቸው በመሆኑ መልእክቶቹ የባለሙያ ምክር ሀሳብ ያላቸው እንዲሆኑና ስህተቶቹ ሲኖሩም ቶሎ ማስተካከያ እንዲሰጡ ተመልከቱ አሁንም ትኩረታችሁን አጠናክራችሁ እንድትቀጥሉ እናሳስባለን። አምስት ለሲቪክ እና በጓራጎት ማህበራት፣ ለወጣት ማህበራት፣ ለፖለቲካ ድርጅቶች አሁን የገጠመን ችግር በጤና ባለሙያዎችና በመንግስት ብቻ የሚፈታ ባለመሆኑ ሁላችሁም ያላችሁን አደረጃጀት በመጠቀም ማህበረሰቡን በማስተባር ግባቶችን በማቅረብ በሽታውን በመከላከል ለተቋቋመው ግብረ ኃይሎች የሚሰጡትን መመሪያዎች ተፈጻሚ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ጥሪ እናስተላልፋለን። ለጤና ባለሙያዎች ይህ በሽታ ከተከሰተ ጊዜ አንስቶ የበሽታውን አሳሳቢነት በመረዳት ግንዛቤ በመፍጠር የሚመለከታቸው አካላትን ግፊት በማድረግ ከምንም በላይ ራሳችሁን እንደተለመደው አሳልፋችሁ ለመስጠት ያላችሁን ዝግጁነት በማሳየት ከፍተኛ የሆነ ምስጋና እናቀርባለን። አሁንም ቢሆን ችግሩም ከባለሙያ በላይ የሚረዳው የለምና በየተቋማችሁ ግንባር ቀደም በመሆን ለተጠራው ብሔራዊ ግዳጅ ራሳችሁን በሙያም ሆነ በሞራል ከመቼውም ጊዜ በላይ ዝግጁ እንድታደርጉን እያሳሰብን መንግስትም ወታደር ያለ ትጥቅና ስንቅ አይወጣምና አስፈላጊውን ግብዓትና ራስን የመከላከያ መሳሪያዎች በሚቻለው አቅም ሁሉ እንዲዘጋጁ ጥሪያችን እናስተላልፋል። ሰባት በውጭ የምትኖሩ ሀገር ወዳድ ኢትዮጵያውያን በተለይም የሕክምና ባለሙያዎች የኮሮና ቫይረስ ኃያላን ሀገራትን ሁሉ በእጅጉ የፈተነ በመሆኑ ይታወቃል። ስለዚህ ይህንን ወረርሽኝ ለመቆጣጠር መንግስትና ሕዝብ በሚያደርገው ትግል ከምንጊዜም በላይ ከጎናችን በመቆም የምትችሉትን ሁሉ ድጋፍ እንድታደርጉ ጥሪያችን እናስተላልፋለን። ማህበረሰቡን የማስተማር ሙያዊ ግዴታችን ከመቼውም ጊዜ በላይ ለመወጣት በሽታውን ለመከላከልና ለመቆጣጠር በሚደረጉ ጥረቶች ሁሉ የምንችለውን ሁሉ ለማድረግ ያለንን ቁርጠኝነት በመግለጽ አብሮ መስራት ለሚፈልጉ አካላት በዚህ አጋጣሚ ጥሪያችን እናስተላልፋለን። ሀገራችን ኢትዮጵያ ፈጣሪ ይባል። ይህ በእንዲህ እንዳለ በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ሲደረግላቸው የነበሩ ዘጠኝ ሰዎች ነፃ መሆናቸውን የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አስቴርን ላደረሰችን ዘገባ እናመሰግናለን። አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ መሰናዷችን በዚሁ ተጠናቋል።